በሰሜን ካሜሩን ትላንት ማታ በደረሰ የአሸባሪዎች ጥቃት ቢያንስ አስራ ሶስት ሰዎች ተገድለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን አጥፍጦ ጠፊ ከናይጄሪያ ጋር በሚዋሰነው ድንበር አጠገብ በሚገኝ መስጊድ ላይ ፈንጂውን እንዳፈነዳ ተዘግቧል። ጥቃቱ የደረሰው የአካባቢው ሙስሊሞች የዕለቱን ጾማቸው በሚፈጡበት ወቅት ነበር። ከተገደሉት ብዙዎቹ የቦኮ ሐራም አማጽያንን ለመታገል የተመደበ ቡድን አባላት ናቸው የፖሊስ ባለስልጣኖች እንደሚሉት የአጥፍቶ መጥፋቱን ጥቃት የከፈተው አንድ ትንሽ ልጅ ነው። ዘጋቢያችን ሞኪ ኤድዊን ኪንዘኪ ከያውንዴ የላከውን ዘገባ ሰለሞን ክፍሌ ያቀርበዋል። ሁለት ወጣት አጥፍቶ ጠፊዎች ናቸው ትላንት ከመሸ ከናይጄሪያ ቦርኖ ክፍለ ግዛት ድንበር አቋርጠው የገቡት። በካሜሩን የሰሜናዊ ክልል አስተዳዳሪ በሚዲያዋ ባካሪ መግለጫ መሰረት አንዱ የታጠቀውን ፈንጂ ወጣቶች ፊልም ለማየት በሚሰበሰቡበት ስፍራ ሲለኩስ ሁለተኛው መስጊድ ገብቶ አፈነዳ። ሚዲዋያ እንደ ገለጹት በጥቃቶቹ አሥራ ሦስት ሰዎች መገደላቸውና ሌሎች በርካቶች መቁሰላቸው ተረጋግጧል። ዋና አስተዳዳሪው ለአሜሪካ ድምፅ በቴሌፎን ሲናገሩ ካለፈው ወር ወዲህ ጽንፈኛው የቦኮ ሐራም ቡድን አካባቢውን ኢላማ ሲያደርግ ቆይቷል ብለዋል። አሸባሪው ቡድን ያን ካሜሩንና ናይጄሪያ የሚጋሩትን ረጅምና ጥበቃው የላላ ድንበር ምግብና ገንዘብ በመስረቅ ወደ ናይጄሪያ ለማጓጓዝ ይጠቀምበታል ነበር ያሉት ሚዲያዋ። በፈረንሳይኛ ቋንቋ የካሜሩን መንግሥት ቃል አቀባይ ኢሳ ቺሮማ ባካሪ በበኩላቸው ያን ክፍተት የነበረውን ድንበር እንዲጠብቁ ተጨማሪ ወታደሮች ተመድበዋል ብለዋል። ፕሮቴ ቺሮማ ያሉት በምንጋራቸው ድንበሮች ላይ ተመሳሳይ ቋንቋ የሚናገሩ አንድ ዓይነት ሰዎች መኖራቸው በራሱ አዲስ መጤዎችን ለመለየት አስቸጋሪ ያደርግብናል። ጦር ሰራዊቱ ምርመራ አካሂዶ አጥፍቶ ጠፊዎቹ ከአካባቢው ነዋሪዎች ትብብር አግኝተው መሆናቸውን ያጣራል ነበር ያሉት። ካሜሩን በያዝነው ሰኔ ወር መጀመሪያ ላይ ቦኮ ሐራምን ለመዋጋት በሚደረገው ጥረት እንዲያግዙ ተጨማሪ አንድ ሺህ ወታደሮችን ሰሜናዊ ግዛቷ ውስጥ መድባለች። ቦኮ ሐራም የጥፋት ተልእኮውን ከጀመረ እንደ አውሮፓውያን ዘመን አቆጣጠር ከ 2009 ዓ ም ጀምሮ ከ20 ሺህ በላይ ሕይወት ሲያጠፋ ለሌሎች 2 ሚሊዮን 700 ሺህ ሰዎች መፈናቀል ምክንያት ሆኗል።